በዋሽንግተን ዲሲ በሚገኘው በኦሮሞ ማህበረሰብ አባላት የተዘጋጀ የተቃውሞ ሰልፍ ዛሬ ዋይት ሀውስ ፊት ለፊትና በዩናይት ስቴትስ የውጭ ጉዳይ ሚኒስቴር ብር ላይ እየተካሄደ ነው። ሰልፈኞቹ የኢትዮጵያ መንግስት በኦሮሞ ተወላጆችና በሌሎች ብሔረሰብ አባላት ላይ እያደረሰ ያለው ስራትና ግድያ ያሉትን እንዲያቆም ነው የጠየቁት። የአሜሪካ መንግስት ይህን ተገንዝቦም ለአገሪቱ የሚሰጠውን እርዳታ እንዲያቆም ጠይቀዋል። ባልደረባችን ሶራ አለኬ በቦታው ተገኝቶ ዘግቧል። I will not let እንግዲህ አሁን የምንገኘው በስቴት ዲፓርትመንት ወይንም ደግሞ በአሜሪካ ውጭ ጉዳይ ሚኒስቴር ጽፈት ቤት መስሪያ ቤት ፊት ለፊት ነው። በኦሮሞ ኮሚኒቲ የተዘጋጀ ተቃውሞ ሰልፍ ነው ዚህ እየተካሄደ ያለው። ዋይት ሃውስ ደግሞ በኦባማ አስተዳደር ዋይት ሃውስ ጀምሮ እዚህ የሚያበቃ ፕሮቴስት ነው ወይንም ደግሞ ተቃውሞ ሰልፍ ነው። ሰልፈኞቹ ስለዚህ ሰልፍ ምን ይላሉ? የኮሚኒቲ ተወካዮችን እያነጋገርካቸው ነኝ። ስማቸውን በማስተዋወቅ ይጀምራሉ። እሺ፣ ስሜ ጋሽን ተሰማ ይባላለሁኝ። የመጣሁት እዚህ ከሜሪላንድ ነው። እኛ መጣ ነው ያው ኢትዮጵያ መንግስት እያደረገ ያለውን ኦሮሞ ሕዝብ ላይ እየፈጸመ ያለውን ግፍ ለመቃወም ነው። በተጨማሪም የአሜሪካ መንግስት የኢትዮጵያ መንግስት ላይ ጫና እንዲያደርግ ወይ ደግሞ ሳንክሽን እንዲጥል ነው የምንፈልገው። ምክንያቱም የኢትዮጵያ መንግስት አሁን ባለው ሁኔታ ህዝቡን እየጨረሰ ነው። ስለዚህ እኛ የምንፈልገው ፍሪደም ነው ሰልፍ ዴተርሚኔሽን ነው። የአሜሪካ መንግስት የኦሮሞ ህዝብን ችግር አይቶ፣ የኦሮሚያን ችግር አይቶ፣ ኢትዮጵያ ውስጥ ያለውን ችግር አይቶ እርምጃ እንዲወስድበት ነው የምንፈልገው። ፍላጎታችን አንድና አንድ ነው። የኦሮሞ ፍሪደም ነው የምንፈልገው፣ ኦሮሞ ነጻነት ነው የምንፈልገው፣ ጀስቲስ ነው የምንፈልገው። ይህ ነው፣ ለዚህ ነው መጣ ነው። እኔ ስሜ ሸዋንግዛዋ የላይ ይባላል። ከሜሪላንድ ነው የመጣሁት። ማንም ኢትዮጵያዊ በኦሮሞነቴ ደግሞ የኦሮሞ ህዝብ በጣም ጥቃት እየደረሰበት፣ በኢትዮጵያዊነት ደግሞ እንደገና ብዙ ጉዳት እየደረሰብን፣ ይሄ ቴፒኤልኤፍ አንድ ጎራ መንግስት ሀገራችንን እንደዚህ ያደርግ እኛ እንዳልሰማ ሆነን መቀመጡ የሚያስቀምጠኝ አልሆነኝም፣ እና ከህዝቤ ጋር አብሬ ድምፄ ማሰማት አለብኝ ይሄን ነገር እንዲያቆሙ አሜሪካን መንግስት እርዳታውን እንዲያቆም ተጽዕኖም እንዲያመጣባቸው ለውጥም እንዲደረግ ያለኝን አቅሜን ቤቴ ቁጭ ከምል ስራዬ ቦታ ከምውል አትሊስት ድምጼ ተሰምቶልኝ አገሬ ላይ ለውጥ እንዲመጣ ምኞቴ ስለሆነ እዚህ እንግዲህ ጠዋት የጀመርን ከናይን ጀምሮ አለን። በየጊዜው ሰላማዊ ሰልፍ ባለበት ስብሰባ ባለበት ሁሉ እገኛለሁ። አሰግናቸዋለሁ ሁላችንም ቲንክ ዩ እናመሰግናለን በጣም።